ሳየው ከበደ በድጋሚ ለጊዜው አመሰግናለሁ። ስለዚህ ተከታታይ ውይይታችን የስኳር በሽታና የአይን ህመምን የሚመለከቱ በርከት ያሉ ጥያቄዎችን ባለፉት ሁለት ሳምንታት ዝግጅቶቻችን አስተናግደናል። በቀደመው ዝግጅታችን መጨረሻ ያነሳ ነውን አንድ ጥያቄ በማስታወስ ነው ወደ ቀጣዩ ዝርዝር የምንዘልቀው አንዳንድ ጊዜ ምንም አይነት ምልክት ሳይታይ ጉዳቱ የሚከሰትበትም ሁኔታ አለና ቀድሞ በምልክትነት የሚጠበቁ ሁኔታዎች ይኖሩ ይሆን? አንድ የስኳር ህመም ያለበት ሰው አይኑ ላይ ጉዳት ከመከሰቱ በፊት ሊያውቃቸው፣ ሊጠነቀቅባቸው የሚችላቸው መንገዶች ሲኖሩ ይሆን? ህሙማን ሊጠብቋቸው የሚችሉ ምን አይነት የህመም ምልክቶች አሉ? ለበሽተኛው የሚታዩት ምልክቶች ስኳሩ ይሄድና እየገፋ በመጣ ቁጥር አይን ላይ ጉዳት ሲያደርስ ለበሽተኛው የሚታወቀው ነገር አለ ወይ? በሽተኛው እንደው እንዲህ እንዲህ አይነት ስሜት ሲሰማው ስኳር ሊሆን ይችላል ብሎ ሊጠረጥር የሚችላቸው ምልክቶች አለ ወይ ብለን ስንል፣ ስኳር በሽታ አይን ላይ ጉዳት የሚያመጣው ቀስ በቀስ እያለ ነው። ድንገት ተነስቶ አንድ ሰው ስኳር ስላለው ወዲያውኑ አይን ላይ የሚመጣ ጉዳት የለም። ስኳሩ በቁጥጥር ሳይውል ሲቀር ጊዜ እየገፋ ሲሄድ ደምስሮች እየተጎዱ ሲሄዱ ቀስ በቀስ እያለ የሚመጣ ነው እና በሽተኛ ጉዳት ደርሶበት የሚሰማው ስሜት ብዙ ጊዜ ያው የእይታ መቀነስ ነው የሚሆነው እና እንደው አንድ ሰው እይታው ቀነሰ ብሎ ስኳር ነው ብሎ ማለት አይቻልም። ግን ያ እይታው ስኳር ኖሮት እየቀነሰ በመሄድበት ጊዜ ምልክት ከመታየቱ በፊት በምርመራ ቀድመው ግን ሊታዩ የሚችሉ ብዙ ምልክቶች ይኖራሉ እና በሽተኛው ተሰምቶት ከማወቅ ይልቅ ቀድመ ምርመራዎችን በማድረግ በሐኪም ምርመራ ሊታዩ የሚችሉ ምልክቶች አሉ። በሽተኛው ብዙ ይሄን ያህል ካልገፋ በስተቀር የሚሰማው ስሜቶች አይኖሩ። ስለዚህ በአብዛኛው ብዙ ምልክት ሳያሳይ የሚከሰት ጉዳቱ ከደረሰ በኋላ ህሙማን የሚያውቁት የበሽታ ጠባይ ያለው ከሆነ የስኳር ህመም ያለበት ሰው የአይን ህመምም ሊያስከትልብኝ ይችላል ብሎ አስቦ ቀድሞውኑ ምርመራ ማድረጉ የመከላከሉ እርምጃ ውስጥ መታየት አለበት ነው የሚሉን። በትክክል ሐኪምም ቢሆን አንድ ሰው ስኳር በሽተኛ እንዳለበት ሲያቅ መጀመሪያ መሰረታዊ የሆነ ለወደፊትም ለክትትል የሚያመች መረጃዎችን አይኑ ላይ ስለምናገኝ ለዚህ ነው የአይን ምርመራ አድርግሃል ወይ አድርግ የሚባለው። አንድ ሰው ስኳር አለበት ሲባል የአይን ጉዳት ኖረበትም አልኖረበትም አይኑ ጤናማ እንደሆነ ስሜት ቢኖረውም ባይኖረውም ምንም ነገር ሳይታይ መጀመሪያ የአይን ምርመራ ማድረግ እንዳለበት ምክር ይሰጣል። ለዚህ ነው ምክንያቱም ቀደም ብሎ በማወቅ ነው እርምጃዎችን መውሰድ የሚቻለው እንጂ ገፍቶ ጉዳቱ ከደረሰ በኋላ የሚደረጉት ነገሮች እንዲሁ የተሳሰቡ የሚሄዱ ናቸው። ስለዚህ እነዛ ነገሮች እንዳይመጡ ለመከላከል አስቀድሞ ማንኛውም ስኳር በሽተኛ የሆነ ሰው ህመሙ አለብህ ብሎ ከተነገረበት ጊዜ ጀምሮ ለወደፊትም ክትትል መነሻነት እንዲያመች የአይኑን ምርመራ አድርጎ ጉዳት አለው የለውም፣ ጉዳት ከሌለው በየስንት ጊዜው ክትትል ማድረግ አለበት፣ ጉዳት እስካለ ምን መደረግ ያለበት የሚለውን ነገሮች ውሳኔ ስለሚሰጥባቸው የሐኪም ማንኛውም ስኳር በሽተኛ የሆነ ሰው የአይኑ ላይ ምልክት ኖረው አልኖረው ስኳር በመኖሩ ብቻ በመጀመሪያ የአይን ምርመራ አብሮ እንዲያደርግ የግድ ይላል። የተወሳሰቡ ችግሮችን እንዳይከተሉ እንዳይመጡ ለማድረግ በዚሁ በጀመሩት የመከላከል ጥረቶችን በሚመለከተው ገፋ እናድርግ። ዶክተር ወርቃየሁ የሕክምና አማራጮችን ከመመልከታችን በፊት በመከላከሉ ረገድስ ህሙማንም ሆነ ቤተሰቦቻቸው የስኳር ህመምተኛ ለአይን ችግሮች ከመጋለጡ በፊት ምን አይነት የመከላከል ጥረቶችን ማድረግ ይቻላል? ምን አይነት መከላከያዎች አሉ? አሁንም ይሄ መከላከል የሚለውን ነገር እራሱ አንድ የሕክምናው አካል አድርገን ብናስበው ስኳር በሽታ በሰውነት ላይ ተከስቶ አይኑን ወደ መጉዳት በሚሄድበት ጊዜ ጊዜ ይጠይቃል። ጊዜ ስል እንደው ስኳር ሰው በያዘው በቀናት ወይ በወራት በጥቂት አመታት ይመጣል ማለት አይደለም። ይቆያል አለ እንደ አምስትም አስር አመትም ስኳሩ በአግባቡ ከተያዘ አስራ አምስት ሀያ አመትም ድረስ ሊዘገይ ይችላል አይለኝ እንዳይመጡ ችግሮች። ስለዚህ ይሄ ጊዜ ምን ይሰጠናል? በሽተኛው ይህንን በመገንዘብና በማወቅ ይህን ደግሞ ያን ችግሮች የሚያመጡት ስኳሩ ከፍ ብሎ ለረጅም ጊዜ መቆየቱ በመሆኑ ስኳሩን እንዲቀንስ የሚያደርጉ በሽተኛው በግሉም ወይም ደግሞ ከሕክምና በሚሰጠው ምክርን በማያያዝ ይህን ነገር በሽተኛው ሊቆጣጠር የሚችልበት የሚመጡ ስብስብ የዓይን ችግሮችን ለማዘግየት እንችል የሚያደርጉበት ሁኔታዎች አሉ። ለምሳሌ ስኳር ቀደም ብለን ስንነጋገር ሁለት አይነት ነው ብለናል። አንደኛው ሙሉ በሙሉ ሰውነታችን ወይም ጣፊያው ኢንሱሊንን ማመንጨት የማይችል አይነት አለ። እነዚህ ሰዎች ኢንሱሊንን ሁሌ በየቀኑ በመርፌ መልክ መውሰድ ያለባቸው አሉ። ሁለተኛው አይነት እና አብዛኛውን የስኳር በሽተኛ የሚያጠቃው አይነት ምንድን ነው? ሙሉ በሙሉ ጣፊያችን ስኳር ማመንጨት አለመቻል አይደለም። እስከ ተወሰነ ደረጃ ያመነጫል። ከሰውነት የሚመጫውም ኢንሱሊን እስከ ተወሰነ ደረጃ ስራውን ይሰራል፣ ግን በተሟላ መልኩ አይደለም። በእንደዚህ አይነት ስኳር የሚሰቃዩ ሰዎች የአመጋገብ ባህላቸውን፣ አካላዊ እንቅስቃሴ፣ አንዳንድ ደግሞ ደባል የሆኑ ባህሪዎችን በማስወገድ ምክሮችን በመከተል የስኳሩን መጠን በቀላሉ መቆጣጠር ይቻላል። ያ ማለት እንዲህ የሚመጡ ውስብስብ ችግሮችን ቶሎ መጥተው ችግር እንዳይፈጥሩ ማድረግ የሚቻልበት መንገድ ስላለ ዋናው ነገር በሽተኛው ይሄን ተገንዝቦ የስኳሩን መጠን የሚቀንስበትን የአመጋገብ ዘዴንም ማስተካከል ሊሆን ይችላል። አካላዊ እንቅስቃሴ ማድረግ ሊሆን ይችላል እና እነዚህ ነገሮች በማድረግ እንዲዘገዩ የሚደረግበት ሁኔታ አለ። ሁለተኛው ይህ አይን ላይ የሚመጣው ጉዳት ሕክምናም እየወሰድን በስርአቱም እየተከታተል ይሄ አይን ላይ የሚመጣው ጉዳት ቀደም ብሎ እንዲመጣ ወይም እንዲዘገይ የሚያደርጉት እነዚህ እነዚህም ነገሮች ምንድን ናቸው? አንድ እንዳልኩት ህመሙ አም የቆየ ሲሆን እንዲሁ አይን ላይ የሚመጡ ጉዳቶች ይኖራሉ። ከሱ አሻገር ዋናው እንዳልኩት የበሽታው ቁጥጥ ግሉኮሱ በደንብ በቁጥጥር ላይ ሆኖ ለረጅም ጊዜ ከቆየ የሚመጡ ችግሮችም እየቀነሱ ነው የሚሄደው ስራሱ ስኳሩን ማከም የአይን ህመሙን መከላከያ ከሚደረጉ ቀዳሚ ጥረቶች ውስጥ የመጀመሪያውና ትልቁ ነው እያሉን ነው በትክክል ምክንያቱም አይኑ ጋር የሚመጣው ነገር ግሉኮሱ ደም ላይ በዝቶ ለረዥም ጊዜ ቆይቶ ደም ስሮችን እየጎዳ የሚያመጣቸው ችግሮች ናቸው። ስለዚህ ትልቁ ነገር ጉልኮሱን መጠን ወደ ጤናማ እንዲቀንስ የሚደረጉት ነገሮች እነዛ ነገሮችን ቶሎ እንዳይመጡ ያደርጋቸዋል። ሌላ ተጓዳኝ ደግሞ ከዚሁ ጋር ተያይዘው የሚመጡ ህመሞች አሉ። ለምሳሌ ስኳርና ደም ብዛት ብዙ ጊዜ በተያያዥነት ይሄዳሉ። ደም ብዛት ያለ ሰው ስኳር ይኖረዋል ወይ፣ ስኳሩ አንዳንዴ ደም ብዛት እንዲኖር ያደርጋል። እነዚህ ሁለቱ አብረው በሚቆዩ ጊዜ እንዲሁ አይለ የሚመጣን ጉዳት በጣም ያባብሳሉ እና አንድ ሰው ስኳር ኖሮ ደም ብዛት ካለው ደም ብዛቱ በደንብ በቁጥጥር መሆኑንም መከታተል ይጠይቃል። ለምሳሌ አንዳንድ ሰው እንደ ወደፊት ሲጋራ ያጨስንደው እንደው እንዲህ አይነት ነገሮችን ማስወገድ፣ ምክንያቱም ሲጋራ ማጨስ ራሱ ዓይን ላይ ሊመጣውን የሚችለውን ችግር ስኳር ካለ እንዲያፋጠን የሚያደርግ ምክንያት ከሆኑት አንዱ ነው እና ሶስተኛ ደረጃ ደግሞ ምናቸው አሉ አንዳንዴ የሰውነት ክብደ ቀቅጥ ባለፈ መጠን ሲጨምርም እንዲሁ አይን ላይ የሚመጡ ችግሮች ከፍተውና ተባብሰው ሊታዩ ስለሚያደርግ የሰውነት ክብደትንም መቆጣጠር እንደዚሁ የመከላከሉ አካል ይሆናልና ይህንና እንዳልኩ ምክሮችን ተከትሎ የአመጋገብ ባህልን፣ የአካላዊ እንቅስቃሴን፣ ነገሩን የሚያባብሱ ነገሮችን እየተቆጣጠር ለረጅም ጊዜ ከቆየንም እነዚህ ውስብስብ ሆነ የሚመጡት አይነት ችግሮችም እንዲዘገዩ ማድረግ ይቻላል። ወደ ሕክምና አማራጮቹ እንለፍ። ዶክተር ወርቃየው አንዴ ከተከሰተስ በኋላ አንድ የስኳር ህመምተኛ በረዥም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል። የህመሞቹ አይነቶች እንደ መለያየታቸው የሕክምናውም አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል። ነገር ግን እንደው በአጠቃላይ ምን አይነት የሕክምና አማራጮች አሉ? የሕክምናውም አማራጭ ከስኳር ህመም ጋር ተያይዞ ሊሄድ የሚችል ከሆነ